ሰላም ለመቃምርኪ ለኢየሩሳሌም ባዲያማ እንተ ይእቲ ጌቴሴማኒ ሰማ ማርያም ሰንበት ረፍተ ጾራንም ነጻማ ረፍተ ጾራንም ጻማ አማይደረ ላዕሌኪ ጻየ ቅዱሳን ዘራማ ዘራማ ኃይለ ልዑል ጸለለኪ በመንክር ግርማ